የስፖርት ቅንብር ይሆናል ተከታዩ አዘጋጅና አቅራቢ ሰሎሞን ክፍሌ ነው። ጥሩንሽ ዲባባ ዲባባ ኢትዮጵያ በኦሎምፒክ ያላትን ትልቅ ዝና አስጠብቃለች ጥሩንሽ ዲባባ በሴቶቹ ዐሥር ሺህ ተከታዮቿን በርቀት ጥላ ስትገባ በስታዲየሙ የተስተጋባውን ድምፅ ነው የሰማችሁት። እንደምን አምሽታችኋል የተከበራችሁ አድማጮቼ። ዛሬ በስፋት የምንመለከተውም ይህንኑ ሦስቱ የኢትዮጵያ አትሌቶች በአስደናቂ የቡድን ሥራ ለሀገራቸው የወርቅ ሜዳሊያ ያስገኙበትን ውድድር ይሆናል። ሦስቱም የኢትዮጵያ ተሰላፊዎች ጥሩነሽ ዲባባ፣ ወርቅነሽ ኪዳኔና በላይነሽ ኦልጅራ ብዙዎቹ እንደ መሰከሩላቸው አስገራሚ የቡድን ሥራ ባይሰሩ ኖሮ ወርቁን ማስቀረት አይችሉም ነበር። ለዚህ ትብብራቸው በከፍተኛ ደረጃ ሊመሰገኑ ይገባል። በተለይ የተፈሩትን የኬንያ አትሌቶች እነ ቪቪያን ቼሬዮትን ቀድመው ባያዳክሙላት ኖሮ ጥሩነሽ መጨረሻው ላይ ያን ያህል የተመቻቸው ሁኔታ እንደማታገኝ ግልጽ ሆኗል። ከቤጂንግ ኦሊምፒክ ወዲህ አብዛኛውን ጊዜ በጉዳት ያሳለፈችው ጥሩነሽ ዲባባ ተከታዮቿን በ50 ሜትር ያህል ርቀት ጥላ መግባቷ አስገራሚ ነው። ጥሩነሽ በቤይጂንግ ኦሊምፒክ የጣምራ ዕድል ባለቤት ስትሆን ቅዳሜ ዕለት ለንደን ላይ ያስመዘገበችው ጊዜ 30 ደቂቃ ከ20.75 ሴኮንድ ሆኗል። ኬንያውያኑ የብርና የነሐስ ኢትዮጵያውያኑ ወርቅነሽ ኪዳኔና በላይ በላይነሽ ኦልጅራ አራተኛና አምስተኛ ሆነው ዲፕሎማ አግኝተዋል። በወንዶቹ 10 ሺህ ግን ኢትዮጵያ በአራት ኦሊምፒኮች ለ16 ዓመታት የበላይ የሆነችበትን ድል ተነጥቃለች። ወንድማማቾቹ ቀነኒሳ በቀለና ታሪኩ በቀለ ክብሩን ለማስቀጠል ጥረት ቢያደርጉም አልተሳካም። ለታሪኩ በቀለ ግን የመጀመሪያው የኦሎምፒክ ተሳትፎ ከመሆኑ አኳያ በነሐስ ሜዳሊያ መውጣቱ ጥሩ ውጤት መሆኑን የዘርፉ ባለሙያዎች ይናገራሉ። ቀነኒሳም በአጭር ጊዜ ዝግጅትና ከረጅም ጊዜ ጉዳት በኋላ በአራተኝነት መፈጸሙን መጥፎ አይደለም ብለዋል። በወንዶቹ 10 ሺህ ባለድሉ ለእንግሊዝ የሮጠው በትውልዱ ሶማሊያዊ ሞ ፋራ ነው። ዩናይትድ ስቴትስ ሁለተኛ ሆናለች። ትላንት ረፋዱ ላይ በዝናባማውና ቀዝቃዛው የለንደን አየር የተከናወነው የሴቶቹ ማራቶንም ኢትዮጵያ በምትታወቅበት የረጅም ርቀት ሩጫ ተገቢ ስፍራዋን መልሳለች። ፋጡማ ሮባ ከ16 ዓመታት በፊት በ26ኛው የአትላንታ ኦሊምፒክ ወርቅ ካገኘች ወዲህ ኢትዮጵያ በርቀቱ ስታሸንፍ ትላንት ለመጀመሪያ ጊዜ መሆኑ ነው። ቲኪ ገላና 42ቱን ኪሎ ሜትር ከ195 ሜትር 2 ሰዓት ከ23 ደቂቃ ከ7 ሴኮንድ በመግባት በአንደኛነት የጨረሰችው ለኦሎምፒክ አዲስ ሬኮርድ በማስመዝገብ ጭምር ነው። ቲኪ ገላና በውድድሩ ሂደት አንዴ ወድቃ ተነስታለች። በተመሳሳይ የማራቶን ሩጫ ውድድር ታሪክ ገዛኸኝ አበራ በወንዶቹ ሲድኒ ማራቶን ላይ ያሸነፈው ወድቆ ከተነሳ በኋላ እንደነበር አይዘነጋም። ግጥጥሞሹ አስገርሟል። በዘንድሮው ሰላሳኛው የለንደን ኦሊምፒያድ ብዙ ሬኮርዶች ተመዝግበዋል። ሬኮርድ ከተመዘገበባቸው የስፖርት አይነቶች በርከት ያሉት በውሃዋናና በአትሌቲክስ ሲሆን ቀደም ሲል እንዳልኩት ቲኪ ገላና ከኢትዮጵያ በማራቶን ያስገኘችው አንዱ ነው። አድማጮች ይህም በዚሁ ላብቃና ወደ ፓሪስ ልውሰዳችሁ። የኦሊምፒክና ፊፋ ልዩ አማካሪ አቶ ፍቅሩ ኪዳኔ ዛሬም በኦሎምፒክ ዙሪያ በተለይ ግጥጥሞሽን አስመልክቶ የሚሉን አላቸው። መስመሩ የእርስዎ ነው አቶ ፍቅሩ። በለንደን ኦሊምፒያድ ከሚካፈሉት አትሌቶች ውስጥ በቤተሰብ የሚገናኙ ብዙ ናቸው። በመክፈቻው ስነ ስርዓት ላይ በሰልፍ ካለፉት ውስጥ ሰላሳዎቹ የተወለዱበት ቀን ነበር። በመጀመሪያ የንግስት ኤሊዛቤት የልጅ ልጅ ዛራ ፊሊፕስ በፈረስ ውድድር በቡድን የብር ሜዳሊያ አግኝታለች። አያቷ የድንብራው ዱክ እና እንደ ሮፓ አቆጣጠር በሺ ዘጠኝ መቶ ሰባ ስድስት ሞሪያል ላይ በተመሳሳይ ውድድር ተካፍላ የነበረችው ነበረችው እናቷ ልዕልት አን ነች። ሜዳሊያውን የሰጠችው የዛራ አባት ማርክ ፊሊፕስ እንደ ሮፓ አቆጣጠር በሺ ዘጠኝ መቶ ሰማኒያ ስምንት እና በሺህ ዘጠኝ መቶ ሰባ ሁለት ኦሊምፒክ ጨዋታዎች እንዲሁም በፈረስ ውድድር የኦሊምፒክ ወርቅ ሜዳሊያ አሸናፊ ነው። በመክፈቻው ስነ ስርዓት ላይ የዊንስተን ቸርችል ስምና አገልግሎት ባለመጠቀሱ ታዛቢዎችን አሳዝኗል። የአዲስ አበባም ቸርችል ጎዳና ሰዎች ሳያዝኑ አልቀሩም። ሁለት መቶ አምስቱ ተካፋይ ሀገሮችና ግዛቶች የሴት ተወዳዳሪዎች አሰልፈዋል። የሳኡዲዋ ጁዶካ ሻሽ አድርጋ መካፈል ጭቅጭቅ አስነስቶ ነበር። በጁዶ ሕግ መሰረት ክልክል ነው። አስራ ሰባት ተወዳዳሪዎች የተከለከለ የዶፒንግ መድኃኒት በመውሰድ ተይዞ ከጨዋታው ተባረው ወደ ሀገራቸው ተመልሰዋል። ልክ እንደ ኢትዮጵያኖች እና ኬንያኖች ቁጥራቸው ከፍ ያለ የቻይና የጠረጴዛ ቴኒስ ፒንግ ፖንግ እና ባድሚንተን ተጫዋቾች ዘግነታቸውን ቀይረው ለአውሮፓ ሀገሮች ተሰልፈዋል። በባድሚንተን ውድድር ውስጥ አውቀው በመሸነፍ በሚቀጥለው ግጥሚያ ጠንካራ ባላጋራን ለማምለጥ ለማምለጥ ሲያሾፉ የታዩት የቻይና ዓለም ሻምፒዮና የነበሩና የደቡብ ኮሪያና የኢንዶኔዥያ ስምንት ተወዳዳሪዎች ከውድድሩ ተሰርዘዋል። ከሰባት ሀገሮች የመጡ ወንድማማቾች በልዩ ልዩ ነገር ግን ተመሳሳይ የስፖርት ውድድር ይካፈላሉ። ሦስት ወንድምና እህትም አሉ። ሁለት ወንድምና አንድ እህት በጂምናስቲክ ያሰለፈችው ጃፓን ነች። ሄቨርቶቫ የተባለች የቼክ ተወላጅ በጀልባ ቀዘፋ ውድድር ስትካፈል ይሄ ስድስተኛው ኦሊምፒያድ ነው። ሴቷ ልጇን በኦሊምፒክ ተወዳድራ እናቷን አሸንፋለች። በጀልባ ቀዘፋ የብር ሜዳሊያ የወሰደችው የአውስትራሊያ ተወላጅ ጄሲካ ፎክስ አባቷ በዚያው ስፖርት የዓለም ሻምፒዮን የነበረና እናቷ እንደ አውሮፓ አቆጣጠር በሺህ ዘጠኝ መቶ ዘጠና ስድስት አትላንታ ላይ የነሐስ ኦሊምፒክ ሜዳሊያ የወሰደች ነች። ኦሊምፒክ አትሌቶች በሙሉ በእድሜ አነስተኛዋ የቶጎ ተወላጅ ዋናተኛ የአስራ ሶስት አመቷ ልጅ ረቤካ ኤዞ ነች። ከአንድ ቢሊዮን በላይ ሕዝብ የምታስቆጥረው ህንድ የኦሊምፒክ ጨዋታ አይሳካላትም። ቤዥንግ ላይ አንድ የወርቅ ሜዳሊያ በቶክስ ያገኘች ነች። ተወዳዳሪዎቹን ለማበረታታት አንድ ኩባንያ ወርቅ ሜዳሊያ ለሚያመጣው አምስት ኪሎ ወርቅ፣ የብር ሜዳሊያ ለሚያገኘው ሶስት ኪሎ ወርቅ ነሐስ ባለቤት ሁለት ኪሎ ወርቅ ለመስጠት ቃል ገብቷል። የአርመን ኦሊምፒክ ኮሚቴ ፕሬዚዳንት እልም ያለ ሀብታም እንደመሆኑ መጠን ወርቅ ሜዳሊያ ለሚያገኘው አትሌት ሰባት መቶ ሀምሳ ሺህ ዶላር ለመስጠት ቃል ገብቷል። የኡዝቤኪስታን አትሌት የወርቅ ሜዳሊያ የሚያገኝ ከኦሊምፒክ ኮሚቴው ስምንት መቶ አስር ሺህ ዩሮ ይወስዳል። የጣሊያኑ አትሌት መቶ አርባ ሺህ ዩሮው ሲያገኝ፣ የፈረንሳዩ ደግሞ ሀምሳ ሺህ ዩሮ ነው። በመጨረሻም ለንደን የሚገኘው ሀይሌ ገብረስላሴ የወደፊት እቅዱን ለጋዜጠኞች ገልጿል። ይሄውም ከአራት ዓመት በኋላ በሪዮ ደ ጃኔሮ ኦሊምፒክ ጨዋታ ላይ ማራቶን ለመሮጥ የኦሊምፒክ ጨዋታን አፍሪካ ለማምጣትና የኢትዮጵያ ሪፐብሊክ ፕሬዚዳንት ለመሆን ነው። አቶ ፍቅሩ ኪዳኔን አመሰግናለሁ። ከመሰናበታችን በፊት አድማጮች፣ የሜዳሊያ ሰንጠረዡን ልመልከት። በእስካሁኑ ውድድሮች ቻይና 31 የወርቅ 19 የብርና አንድ የነሐስ በድምሩ 51 አንደኛ፣ ዩናይትድ ስቴትስ 28 የወርቅ 14 የብርና አንድ የነሐስ በድምሩ 43 ሁለተኛ፣ አስተናጋጇ ብሪታንያ 16 የወርቅ 11 የብርና አንድ የነሐስ በድምሩ 28 ሦስተኛ ናቸው። በዚሁ አበቃለው ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።